የአሜሪካ ድምፅ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 7 2016 ዓ.ም ዝግጅታችን ጀመረ በፋኖ ታጣቂ የተያዙ ሰራተኞችን ለማስለቀቅ እየጣረ መሆኑን ቀጣሪ ኩባንያው ገለጸ። እነሱ ራሱ ባይጨርሱ ራሱ ረሃቡ ይጨርሰናል። ምናልባት መንግሥት ወደዛ ሲለኛ የሚያ- የሚናገረው የሚለው ነገር ካለ ድምጻችን ተሰምቶ የሚታደግ ነገር ቢሰራ ብለው ነበር። ሀሳባቸውን ሲያስቀምጡ ነበር። ቀደም ሲል የሰማችኋቸው በፋኖ ታጣቂዎች የታገቱ ሰራተኞች ቤተሰቦች ለአሜሪካ ድምፅ የተናገሩትን ነው። የፋኖ ታጣቂዎችም ታጋቾችን በሰባ ሁለት ሰዓታት ውስጥ እንለቃቸዋለን ሲሉም ለአሜሪካ ድምፅ ገልጸዋል። ይህን አስመልክቶ በምሽቱ ሰፋ ያለ ዘገባ ይኖረናል። ሌሎችንም ዘገባዎች አካተናል። ሳምንታዊ የሙዚቃ ጋና ዝግጅታችንም እንደተለመደው በኋላ ላይ የዕለቱን የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮቻችን የዛሬ ቅዳሜ መጋቢት 7 2016 ዓ ም የምሽቱ ዝግጅታችን ተጀምሯል። አስማማየ ነው ምሽቱን እያስተናገድኳችሁ ከእናንተ ጋር አመሻለሁ። እናንተም ቆይታችሁን ከእኛ ጋር እንድታደርጉ ከወዲሁ ጋብዛለሁ። ብራን አይሉ ከስቱዲዮ ቅንብሩን ትመራልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቷ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ በድጋሚ ጋብዛለሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የተባበሩት መንግስታት ድርጅት በሱዳን አምስት ሚሊዮን ሰዎች የረሃብ አደጋ ውስጥ ናቸው አለ። የመንግስታቱ ድርጅት ሁለቱ የሱዳን ተፋላሚዎች በአስጊ ሁኔታ እየጨመር የመጣውን አስከፊ የሆነ ረሃብ ለመታደግ የሰብአዊ እርዳታ እንዲደርስ እንዲያመቻቹ ትላንት አርብ ጠይቋል። አንድ አመት ሊሞላው ጥቂት ቀናት በቀረው የሱዳኑ ጦርነት አምስት ሚሊዮን ሱዳናውያን አስከፊ የሆነ የምግብ ዋስትና ቀውስ ውስጥ እንደሚገኙ ከመንግስታቱ ድርጅት ሰነድ ላይ ማረጋገጥ መቻሉን አጃንስ ፍራንስ ፕሬስ የዜናው ተራረጋግጧል። ጦርነቱ በጠቅላላው ለረሃብ አደጋ የተጋለጡት ሱዳናውያን 18 ሚሊዮን የሚደርሱ ሲሆን አምስት ሚሊዮኑ አስከፊ በሆነ ረሃብ ውስጥ ይገኛሉ ተብሏል። የመንግስታቱ ድርጅት የሰባዊ ጉዳዮች ዋና ኃላፊ ማርቲን ግሪፍዝ ለጸጥታው ምክር ቤት በጻፉት ደብዳቤ በቀጣዮቹ ወራት አምስት ሚሊዮን ህዝብ አደገኛ ወደሚባል ረሃብና ጠኔ ይሸጋገራል ብለዋል። በተጨማሪም ግሪፍዝ ሁለት መቶ አርባ ሺህ የሚሆኑት በዳርፉር ያሉ ህጻናትን ጨምሮ በድምሩ ሰባት መቶ ሰላሳ ሺህ ሱዳናውያን ህጻናት በተመጣጠነ ምግብ እጥረት እየተሰቃዩ ነው ብሏል። ግሪፊዝ አሁን እውነታው የሚገለጥበት ሰዓት ነው። በሱዳን በውጊያ ላይ የሚገኙት አካላት የሲቪሎችን ደህንነት ለመጠበቅ የሰብአዊ ድጋፍ እንዲደርስ ማድረግ መቻል አለባቸው በማለት በኤክስ ማህበራዊ አውታር ላይ አስፍረዋል። የመንግስታቱ ድርጅት በሱዳን ድጋፍ ለማድረግ ተጨማሪ የገንዘብ ድጋፍ እንደሚሻ አስታውቋል። ኬንያውያን የህክምና ባለሙያዎች የስራ ማቆም አድማ አደረጉ። ኬንያውያን የመንግስት ሆስፒታል ሐኪሞች በጎርጎሮሳያኑ 2017 ሐኪሞች ያደረጉትንና ህሙማንን ህይወታቸውን ያጡበትን አድማ ተከትሎ መንግስት የገባውን ቃል ኪዳን አለማክበሩን በመግለጽ በድጋሚ የስራ ማቆም አድማ አድርገዋል። የኬንያ የህክምና የፋርማሲ ባለሙያዎችና የጥርስ ህክምና ባለሙያዎች ህብረት የኬንያ መንግስት 1200 የህክምና እጩዎችን ወደ ስራ እስካላስገባና ለሐኪሞችም ጠቅላላ የጤና መድህን ዋስትናን እስካላረጋገጠ ወደ ስራ ገበታቸው እንደማይመለሱ አስታውቀዋል። ምንም እንኳን የሰራተኛ ፍርድ ቤቱ ማህበሩ አድማውን ለጊዜው እንዲያቆይ ቢጠይቅም አራት ሺህ የሚደርሱ የጤና ባለሙያዎች የስራ ማቆም አድማ አድርገዋል። የህክምና ባለሙያዎች ህብረት ምክትል ዋና ስራ አስፈጻሚ የሆኑት ዴኒስ ምስከላህ መንግስት ከዚህ በፊት የሰራተኛ ፍርድ ቤቱ ለሶስት ተደጋጋሚ ጊዜያት የሐኪሞች ደሞዝ እንዲከፈል እና የታገዱ ሐኪሞችም ወደ ስራ ገበታቸው እንዲመለሱ የበየነበትን ተቀብሎ ተግባራዊ ባለማድረጉ አሁን ላይ እነሱም የፍርድ ቤቱን ውሳኔ እንደማይቀበሉ አስታውቀዋል። ይሁን እንጂ በኬንያ በጽኑ ህክምና ክፍል የሚሰሩ ሐኪሞች ሕሙማን ህሙማን ህይወታቸው እንዳያልፍ በስራ ገበታቸው ላይ እንደሚቆዩም ተገልጿል። ሲቲዝን ከተሰኘው የቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረጉት የህክምና ባለሙያዎች ህብረት ምክትል ዋና ሥራ አስፈጻሚ ዴኒስ ምስገላ ሐኪሞች ሥራውን በሚያስከትለው ጭንቀት ራሳቸውን እያጠፉ መሆናቸውን የገለጹ ሲሆን ሐኪሞች ሲታመሙ ለመታከም የገንዘብ መዋጮ ይለምናሉ ብለዋል። የህክምና ባለሙያዎቹ አድማ በመላው ሀገሪቱ የጤና ሥርዓት ላይ ተጽዕኖ የታየ ሲሆን፣ ኬንያውያን ህሙማን ያለምንም ድጋፍ በመጎላላት ላይ ይገኛሉ። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የመጀመሪያዋ እርዳታ ሰጭ መርከብ ጋዛ ደረሰች። በቆጵሮስ በኩል ክፍት በሆነው በአዲሱ የእርዳታ መስጫ ኮሪደር አማካኝነት የመጀመሪያ ደረጃ እርዳታ ድጋፍ የጫነች መርከብ ትላንት አርብ ጋዛ ደርሳለች። ሐማስ በበኩሉ ለስድስት ሳምንታት የሚቆይ የተኩስ አቆም እንዲደረግ ጥያቄ አቅርቧል። የአጃንስ ፍራንስ ፕሬስ የዜና አውታር ምስሎች ማክሰኞ ዕለት ከቆጵሮስ የተነሳችው የኦፕን አርምስ ተቋም መርከብ በአምስት ወራቱ አስከፊ ጦርነት ረሃብ ላይ ለሆኑት የጋዛ ነዋሪዎች የሚደርስ ሁለት መቶ ቶን ምግብ ጭና መነሳቷን አመላክቷል። የዓለም ማዕከላዊ ማዕድ ቤት የተሰኘው የዩናይትድ ስቴትስ ግብረሰናይ ተቋም ኦፕን አርምስ ከተሰኘ ከሌላ ተቋም ጋር በመተባበር ድጋፉን የሚሰጥ ሲሆን የቁርቆሮ ስጋ፣ ሩዝ፣ ቴምር፣ ዱቄት እና ጥራጥሬ የመሳሰሉ ምግቦች በድጋሚ ለመላክ በዝግጅት ላይ እንደሚገኝ አስታውቋል። ይሁን እንጂ ተቋሙ ወደ ጋዛ ለመድረስ ተጨማሪ ሰላማዊ የጉዞ መስመሮች እንዲኖሩም ጠይቋል። የእስራኤል መከላከያ የአካባቢው ደህንነት እንዲጠበቅ የጸጥታ ኃይሎችን ማሰማራቱን ያስታወቀ ሲሆን መርከቧ በከፍተኛ ምርመራ ማለፏንም ጨምሮ አስታውቋል። የሐማስ ይዞታ ስር የሚገኘው የጋዛ የጤና ሚኒስቴር ቃል አቀባይ ዛሬ ጠዋት ባወጣው መግለጫ ባለፉት 24 ሰዓታት ጊዜ ውስጥ ብቻ በጋዛ 123 ሰዎች መገደላቸውንና ሌሎች 36 ሰዎች ደግሞ በማዕከላዊ ኑሴራት በመኖሪያ ቤቶች ላይ በተፈጸመ የአየር ድብደባ መፈናቀላቸውን አስታውቋል። የአይንማኞች በጋዛ ሰርጥ ባለችው ቁልፍ ከተማ ካሃን ዩኒስ እና የሰብዓዊ ቀውሱ እጅግ በከፋባቸው ሰሜናዊ ስፍራዎች የአየር ድብደባ መፈጸሙን አስታውቋል። በሌላ ሙስሊም የረመዳን ጾም የመጀመሪያ አርብ ጸሎታቸውን ከኢየሩሳሌም ጋር ተቀጽላ በሆነው በአል አቅሳ መስጅድ በከፍተኛ የደህንነት ሰዎችና በተገደበ እንቅስቃሴ ውስጥ ሆነው አሳልፈዋል። በመጨረሻም የሩሲያ ባለስልጣናት ዩክሬን ድንበር አቅራቢያ ባለችው ቤልጎሮድ በተሰኘችው ከተማ ላይ በፈጸመችው የአየር ድብደባ ሁለት ሰዎች መሞታቸውን አስታወቁ። የክልሉ ሀገረ ገዥ ቫልቸሳቭ ግላድኮቭ አንድ ወንድና አንድ ሴት ሕይወታቸው ሲያልፍ ሌሎች ሰዎች ጉዳት ደርሶባቸዋል ብለዋል። በተጨማሪም ዛሬ ቅዳሜ የዩክሬን ድሮኖች በፈጸሙት ጥቃት የግዙፉ የሩሲያ የነዳጅ ዘይት ማጣሪያ ዲሚትሪ አዛሮፍ ንብረት በሆነው የነዳጅ ማጣሪያ ላይ ባደረሱት ጥቃት እሳት መነሳቱን ሀገረ ገዥ አስታውቋል። ሀገረ ገዥ አክለውም በሌላ ነዳጅ ማጣሪያ ላይ በተመሳሳይ ሊደርስ የነበረውን ጥቃት ተከላክለናል ሲሉ ተናግረዋል። ይህ የዩክሬን ጥቃት የተፈጸመው ሩሲያ በዩክሬን ኦዴሳ ወደብ ላይ በትናንትናው ዕለት በፈጸመችው ጥቃት ሀያ ሰዎች መሞታቸውን ተከትሎ ነው። በሩሲያ አሁን ሰዓት አርባ ሰዎች በደረሰባቸው ጉዳት ሆስፒታል ገብተዋል። የዩክሬኑ ፕሬዚዳንት ቮልዲሚር ዘለንስኪ ታዲያ ይሄ ለትላንቱ ጥቃት ምላሽ ነው ሲሉ በቪዲዮው ተናግረዋል። በሌላ በኩል ሩሲያውያን የፕሬዚዳንታዊ ምርጫ ሁለተኛ ቀን ውስጥ ገብተዋል። ፕሬዚዳንት ፑቲን ለቀጣይ ስድስት ዓመታት ለመምራትም በመወዳደር ላይ ይገኛሉ። አድማጮች ለምሽቱ ያዝንላችሁ ዜናዎች እዚህ ላይ ተጠናቀዋል። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ስመኝሽን፣ ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የዛሬ መጋቢት 7 2016 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዘወትር ሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ለዛሬ ቅዳሜ ምሽት ወደ ያዝ ነው የመጀመሪያ ቅንብር እንለፍ። ለሕዳሴ ግድብ አካባቢ የደን ምንጣሮ ከጋርዱላና አሌ ዞኖች የመለመላቸውና ለስራው በጉዞ ላይ ያሉ በምስራቅ ጎጃም ዞን በፋኖ ታጣቂዎች የተያዙ የቀን ሰራተኞችን ለማስለቀቅ ጥረት እያደረገ እንደሆነ ቀጣሪ ኩባንያው አስታወቀም። ትላንት አርብ መጋቢት 6 2016 ዓ.ም ከምሽቱ 3 ሰዓት ላይ ያነጋገርናቸው የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ጸሐዬ ለአሜሪካ ድምፅ በሰጡት ቃል ታጋቾችን በሰባ ሁለት ሰዓታት ውስጥ ለቀይ መስቀል እንደሚያስረክቧቸው ገልጸዋል። የቀጣሪ ኩባንያው ኒኮትካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለነ በታጣቂ ኃይሉ ተይዘው የተወሰዱት የቀን ሰራተኞች ቁጥር 272 እንደሆነ ለአሜሪካ ድምፅ ገልጸዋል። በተያዘ የታገቱ ሰራተኞች ወታደራዊ ሥልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱና የግድያ ዛቻም እየደረሰባቸው እንደሆነ መስማታቸውን ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ባለፈው የካቲት 18 ቀን 2016 ዓ ምት በመንግሥትና ህጋዊ እውቅና ባለው ተቋም ለሥራ ተመልምለው ሲጓዙ ለታገቱ ወጣቶች ጉዳይ የደቡብ ኢትዮጵያ ክልልም ሆነ የፌዴራሉ መንግሥት ተገቢ ትኩረት መንፈጋቸውን የጠቀሱ ቤተሰቦቻቸው የሰብአዊ መብት ተሟጋች ተቋማትም ዝምታ መምረጣቸው እንዳሳዘናቸው ገልጸዋል። በጉዳዩ ላይ የደቡብ ኢትዮጵያ ክልል ሠራተኞችና ማኅበራዊ ጉዳይ ቢሮን እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽንን አስተያየት ለማካተት ያደረግነው ሙከራ ኃላፊዎቹ ስልካቸውን ስለማያነሱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው። ከደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች ተነስተው ለደን ምንጣሩ ስራ ወደ ታላቁ የኢትዮጵያ ህዳሴ ግድብ እያመሩ ባለበት ወቅት በአማራ ክልል ምስራቅ ጎጃም ዞን ጎዛሚን ወረዳ አካባቢ በፋኖ ታጣቂዎች የተያዙ የቀን ሠራተኞችን ለማስለቀቅ ጥረት እያደረገ እንደሚገኝ የምልመላና የቅጥር ሂደቱን የፈጸመው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አስታውቋል። የታገቱ ሰራተኞች ቁጥርም 272 እንደሆነ የቀጣሪ ኩባንያው የፕሮጀክት ስራ አስኪያጅ አቶ ሙሉጌታ አለኔ ለአሜሪካ ድምፅ ተናግሯል። አራት ሰራተኛ ያስፈቅር ሁለት መቶ ሰባ ሁለት ሰራተኛ ከጋርዱላና ከአሊ ዞን ጋር ወስደናል። ወስደን ያው መንገዱ ላይ ችግር ገጥሞናል። ችግሮችን ደግሞ በአካል እኔም እራሴ እጅ በአካል በሀገር ሽማግሌን በምንም እንትን እያለ ነው ሙሉ መረጃ ያለውን ነገር በዶክሜንትም እንትን የተደገፈ ሙሉ መረጃ በዚሁ ለቀን ውስጥ ወይም ነገ ነገ ከፋት የምንሰድ ይሆናል። ግን ከዛ ፊት አንድ ጥያቄ ልጠይቆት፣ ቁጥሩ በትክክል አሁን ደራሼ ወይም ከጋርዱላ ዞን ሄዱ የሚሉት ሰዎቹ 246 ናቸው። ከአለ ደግሞ 38 ሰዎች ይላሉ። በድምሩ 282 ነው ነው የሚባለው። በጣም ስጠት ነው። ይህ ሰነድ አለ አፈርጃ አለ ዝም ብሎ አይደለም። ከዞኑ ጋር ተፈራርመን እያንዳንዱ ዶክሜንት አላቸው። በዛ ዶክሜንት መሰረት ነው የምናወራ እንጂ ዝም ብሎ ማንኛቸውም ተነስቶ ይህን ያክል ነው ይህን ያክል ነው አይደለም። እምህኛ የወሰድን ሰው ነው የወሰድን የሰው ልጅ ነው የወሰድናቸው። ሰነዶች ደግሞ ተፈራርመን በህጋዊ መንገድ ነው ይሄዱ የሰራዊቱን ችንቅጥር የህዳሴ ግድቡ ከሚገኝበት አካባቢም ከመፈጸም ይልቅ በእጅጉ ከራቀው የደቡብ ኢትዮጵያ ክልል ጋርዱላና አሌዞኖች ለምን መመልመል እንዳስፈለገም የአሜሪካ ድምፅ ጠየቃቸው። አቶ ሙሉጌታ ባለ ልምድ ለሥራው አግባብነት ያላቸው ጠንካራ ሰራተኞች በመሆናቸው ነው ሲሉ ምላሽ ሰጠዋል። ድርጅታችን በ2015 በታላቁ የህዳሴ ግድብ ሙሌት ሊዞ ከመብራት ኃይል ጋር ከተለያዩ ክልሎች አምና በ2015 በተለያዩ ክልሎች ከአማራ፣ ከቤንሻንጉል፣ ከሁሉም፣ ከደቡብ ከሁሉም ሰራተኛ ወስደናል ወስደናል አሰርተን አግባቡ መልሰናል። ከዛ በሁለት ሺ አስራ ስድስት ያለውን ነገር የክልሎች የሄዱትን ሰራተኞች ስንገናኝ በስራ ልንዳላቸው በአፋር በተለያዩ ክልሎች እየሄዱ እንደ ድርጅትም ስንገመግም የነሱ ስራ ውጤታማ ናቸው። ባለፈው አመት የነበረው ማለት ነው። አሁንም ክልሉ ሰራተኛና ማህበራዊ ጉዳይ ደብዳቤ መጻፍ በደቡብ ክልል ሰራተኛና ማህበራዊ ጉዳይ ደብዳቤ ጽፈን ሊዞን። ለሩላ ዞን ወንዘናን ሰራተኞች ሁለት። ለምንድን ነው ግን አቶ ሙሉ ጌታ በዛ በኩል መሄድ ያስፈለገው? አሁን በተያያዙበት መንገድ ለምን ሄዱ? ጦርነት ያለበት አካባቢ እንደሆነ ይታወቃል። ለምንድን ነው በዛ በኩል ተወሰዱት ተብሎ የሚቀርብ ጥያቄ አለ። እንግዲህ እኛ የያዝነው የአገር ፕሮጀክት ነው። ውል ገብተናል። በሙላችን መሰረት መንገዱም፣ ሌላ መንገድ የለውም። አምና ምስል ወስዶ የነበረ ከኮንሶ ሁለት ሺህ በላይ ሰራተኛ ወስደናል። ከኮንሶ አምና በሁለት ሺህ አስራ አምስት ማለት ነው። የወሰድንም በዚህ ነው። አሁንም ጋር ላይ ነበር የምንገባ፣ በዚህ ባለው ቀብ ምክንያት ሳንገባ ቀረን። ከዛ አሁን ሲረጋጋ ተረጋግቷል፣ ግቡ ተባልን፣ ገባን። አሁን ገንዘብ ተጠይቃችኋል ይባላል። እውነት ነው የሰጣችሁት ገንዘብ አለ ለታጣቂ ቡድን? አሁን እኛ ይህን ሙሉ መረጃ በዚህ ሁለት ቀን ውስጥ የምናቀርብ ይሆናል። ከዚህ በላይ ምን ደህንነታቸው የልጆቹ ደህንነት አሁን በምን አይነት ሁኔታ ውስጥ ነው ያሉት? ደህንነታቸው በጣም ሰላም ነው። በምን አረጋገጡ? ያው በአካል ከ በአካል እዛው አካባቢ ነው ያለው በአካል ስላለው በአካል ያለውን ነገር በቅርቡኝ እየተከታተልኩ ነው። በሀገር ሽማግሌም በምንም ልጆችን ለማስወጣት ትኩረት አድርገን እንደ ድርጅት እየሰራን ነው። ኩባንያቸው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በኢትዮጵያም የንግድ ሕግ የተመዘገበና ከመላ የአገሪቱ ክፍሎች ሰራተኞችን ለሥራ የመለመለም የሚቀጥር ህጋዊ ተቋም እንደሆነም የፕሮጀክቱ ሥራ አስኪያጅ አቶ ሙልጌታ ልን አክለው ገልጿል። በተያያዘም በመንግሥትና ህጋዊ ዕውቅና ባለው ተቋም ለሥራ ተመልምለው በስምርት ላይ ያሉ በፋኖ ታጣቂ የተያዙ ወጣቶች በአስቸጋሪ ሁኔታ ውስጥ ናቸው ስሉ ቤተሰቦቻቸውና የዞኑ ባለሥልጣናት ለአሜሪካ ድምፅ አስታውቀዋል። ታጋቾቹ ከአካባቢያቸው የተወሰዱት ባለፈው የካቲት 18 ቀን 2016 ዓ ም ነበር። ከጋርዱላና ከአሌ ዞኖች አስተዳደር በተገለጸው መረጃ መሰረት የታገቱት ሰዎቹ አጠቃላይ ቁጥር 282 ሲሆን 246ቱ ከጋርዱላ ዞን፣ 38ቱ ደግሞ ከአሌ ዞን አሌ ዙሪያ ወረዳ የተመለመሉ ናቸው። ከታጋቾቹ ውስጥ ታላቅ ወንድማቸው እንደሚገኝበት የተናገሩት አቶ ወሰን ኩናሎ ወጣቶቹ ወታደራዊ ስልጠና እንዲወስዱና በውጊያም እንድሳተፉ እየተገደዱ እንዳሉ መስማታቸውን ለአሜሪካ ድምጽ ተናግሯል። ምናልባት ከጊዜ በኋላ ሊፈቱን ይችላሉ። ግን ታስረና ጫካ ውስጥ ነው ያለ ነው የሚለው መረጃ ብቻ ነበር የሰጠው። አሁን ግን ከባለፈው ሮብ ጀምሮ በዚህ ሳምንት ሮብ ማለት ነው፣ ከዛ ጀምሮ ትሄዳላችሁ ተብለን ነበር። ከዛ በኋላ ተሳፍረን የተወሰነ መንገድ ከሄድም በኋላ ወደ ጫካ ወደ ገደላ ገደል የወሰዱን እረሽ ናችኋለን እንጨርሳችኋለን እያሉ ምግብ የሰጡ አይደለም። በቀን የምንውልበት የደረቀ በቆሎ ታውቃለህ፣ ጥሬ እሱን እየሰጡ በቀን እኛ እሱን በውሃ እንትን እያደረግን እያረሰረስን እሱን በልተን ነው የምንውለው እና እነሱ ራሱ ባይጨርሱ ራሱ ረሃቡ ይጨርሰናል። ምናልባት መንግስት ወደዛ ስለኛ የሚናገረው የሚለው ነገር ካለ ድምጣችን ተሰምቶ የሚታደግ ነገር ቢሰራ ብለው ነበር። ሀሳባቸውን ሲያስቀምጦ ነበረው የሰብአዊ ስሉ የገለጹት እንግልት የደረሰባቸውና ለረሃብም የተዳረጉ ናቸው ሲሉም አቶ ወሰን አክለዋል። ከታጋቾቹ አካባቢ ነዋሪዎቹ ውስጥ ስማቸው በይፋ እንዳይጠቀስ ተጠየቁን አስተያየት ሰጪ ወጣቶቹ ተይዘው ከተወሰዱ ሶስተኛ ሳምንት አልቆ አራተኛው ሳምንት ቢጀመርም ይህ ነው የሚባል መፍትሄ የሰጠን አካል የለም ሲሉ ቅሬታቸውን አሰምቷል። ከዚህ በኋላ እንደው እናንተንም ህይወታችሁን ዋስትና እንደሌላችሁ ራሳችሁንም ይወቁ ምናምን እያሉ እኛንም እያስፈራሩ ነው። በዛው ላይ ከባድ ረሃብ በቃ በልተን ራሳችንን ህይወት የምናቆይበት እንኳ ብዙም እያገኘን አይደለም እና በጣም እየተሰቃየን ነው ብሎ ስቲል የንግብ ደውሎ ያወራ ነበር እና ብቻ የትላንትና ቀንና የዛሬውን ቀን መረጃ ደውሎ አልነገሩም። ምናልባት ሚለ እንደዋሉ አይታወቅም። የግዶ ለከተማ ነዋሪው አቶ ዳት ኳየለም ጉዳዩ በደቡብ ኢትዮጵያ ክልልም ሆነም በፌደራሉ መንግስት ትኩረት አለማግኘቱንና የኢትዮጵያ የሰብአዊ መብቶች ኮሚሽን ጨምሮ የሰብአዊ መብት ተሟጋቾችም ዝምታን መምረጣቸው እንዳሳዘናቸውም ተናግሯል። አይነት ምላሽ እስካሁን ድረስ አንድ ያሉት ነገር የለም። አንዳች ነገር አልሰማሁም እኔ ሲሰማኮ የተናገሩት ነገር የለም። ምን መደረግ እንዳለበትም ከፌደራል መንግስትም ይሁን ከዚሁ ከኛ ከዞን አስተዳደር መንግስትም አንዳች ስለነዛ ልጆች ያኔ ካመኑ በኋላ መፍትሄ እናፈላልጋለን ያሉት እስካሁን ዝም ብለው ነው ያሉት። አንዳችም ነገር የለም። በሌላ በኩል የአማራ ፋኖም የጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማሪሸት ፀሐዩ ማምሻውን ከአሜሪካ ድምፅ ባልደረባ ኤደን ገረመው ጋር ቆይታ አድርገውም ነበርም። ዛሬ አርብ መጋቡት 6 ቀን 2016 ዓ ም ከምሽቱ 3ት ሰዓት ላይ ቪኦኤ ያነጋገራቸው እኚሁ የፋኖ ቃል አቀባይ ታጋሾችን በ72 ሰዓታት ውስጥ እንደሚለቋቸውም ተናግረዋል። በጣም ነው የማመሰግነው ለዚህ ቃለ መጠየቅ ፍቃደኛ ስለሆኑልኝ። እስኪ እራስዎትና ኃላፊነቶትን ወይም ደግሞ በፋኖ መዋቅር ውስጥ ያለውትን ኃላፊነት ያስተዋውቁልኝ። ፋኖ ማረሽት ፀሐይ ይባላለው። የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊና ቃል አቀባይ ነኝ። በጣም ነው የማመሰግነው በድጋሚ ከሰሞኑ ለህዳሴ ግድብ የደን ምንጣሮ ስራ ለመስራት ከጋርዱላ እና አሌ ዞኖች የተመለመሉ ሁለት መቶ ሰባ ሁለት የሚደርሱ ግለሰቦች ማገታችሁን በዚሁ በኛ ጣቢያ ላይ አረጋግጣችሁልናል። ግለሰቦች እንግዲህ ስራ ፍለጋ የወጡ ወጣቶች ናቸው ሲሉ ቤተሰቦቻቸው፣ እንዲሁም ደግሞ ቀጣሪ ኩባንያው በመናገር ላይ ይገኛሉ እና እስቲ እናንተ በዚህ ጉዳይ ላይ በአሁን ሰዓት ያላችሁ ምንድን ነው እኛ እንዳረጋገጥ ነው ልጆቹ አውቀውም ተጭበርብረውም ወደ ጎጃም ወደሚገኘው ብር ሸለቆ ወደሚባለው የወታደራዊ ማሰልጠኛ ተቋም እየተወሰዱ ያሉ ስለመሆናቸው ነው። ለእነዚህ ይሄ ለመሆኑ ደግሞ ተጨባጭ ማስረጃዎች አሉን። የመጀመሪያው በወታደራዊ ቋንቋ ጠርናፊ የሚባል ቃል አለ። ጠርናፊ ማለት አንድን የሚንቀሳቀስ ወታደራዊ ኃይል ምልምል ወይም የታጠቀ ኃይል የሚመራ ማለት ነው እና የእነዚያ ተጓዦች ጠርናፊዎች የአስር አለቃ ማዕረግ ሳይቀር ያላቸው አክቲቭ ወታደሮች መሆናቸውን ከራሳቸው መታወቂያ እዛቸውን፣ ኮራቸውን፣ ክፍለ ጦራቸውን፣ ሻለቃቸውን የሚጠቅስ መታወቂያ ይዘዋል። በኢትዮጵያ አገር መከላከያ ሰራዊት አርማ ያለው አክቲቭ ወታደሮች ስለመሆናቸው እነዚያ ወታደራዊ መሪዎች አረጋግጠናል። አንደኛው you know ሁለተኛው በግል ስናናግራቸው አብዛኞቹ እንደሚያውቁ ወደ መሰረታዊ ውትድርና እንደሚገቡ እንደሚያውቁ በዛ ያሉ በቁጥር ግን ግንዛቤው እንደሌላቸው ብቻ ከፍተኛ ገንዘብ እንደሚከፈላቸው ወደ አማራ ክልል መጥተው እንደሚያውቁ ነው ያረጋግጥ ነው። ሌላኛው ማስረጃችን አብይ አህመድ አሁን ያላት የሀገሪቱ መከላከያ ሰራዊት ቁጥር በፋኖ እየተደመሰሰ እጅግ በጣም ቁጥሩ የተመናመነ ስለሆነ በቅርቡ የመበተን አደጋ ስለገጠመን፣ ክልሎች የሀይል መዋጮ አድርጋችሁ መከላከያ ሰራዊት ወደ የሚባለው ተቋም ግዴታ ወጣቶችን እየመለመላችሁ ትሰጡኛላችሁ፣ የሚል ደብዳቤ ለክልሎች በጻፈው መሰረት የደቡብ ኢትዮጵያ ክልል እነዚህን ልጆች አዋጧል። ልጆቹም ተዋጥተው ወደ ብር ሸለቆ ወታደራዊ ማሰልጠኛ ገብተዋል። ይህ ደብዳቤ መቼ ነው የተጻፈው? አብይ አህመድ ከዚህ በፊት ሶስት ጊዜ ደብዳቤ ጽፏል። ነሐሴ መጨረሻ ላይ ደብዳቤ ጽፏል። ጥቅምት መጨረሻ ላይ ደብዳቤ ጽፏል። ጥር መጨረሻ ላይ ደብዳቤ ጽፏል። ለዚህ ማረጋገጫችሁ ምድን ነው? ይሄ እኛ የውስጥ የደህንነት ሰዎቻችን የሂውማን ኢንቴሊጀንስ ነው የምንጠቀመው እኛ ሁማን ኢንቴሊጀንስ ሜምበሮቻችን ያረጋግጡልን ነው። ተጨባጭ ነው። ሌላው አብይ አህመድ ዞኖችንም ክልሎችንም ነው ጥያቄ ያቀረበው። እኛ ግን ከዚህ በፊት ማንም ክልል ማንም ኢትዮጵያዊ ወታደር አዋጥቶ ሀይል አዋጥቶ ወደ ሀገሪቱ መከላከያ ሰራዊት ወደሚባለው ተቋም ቢገባ አማራን እንደወጋ አድርገን በታሪክ ስለምንቆጥረው፣ ስለምንመዘግበው ማንም ክልል ማንም ኢትዮጵያዊ የዚህ ጥቁር ጠባሳ ታሪክ ባለቤት መሆን የለበትም የሚል ቅስቀሳ አድርገን አብዛኞቹ ክልሎች ሀይል አናዋጣም በማለት ተቆጥበው ነው ያሉት። ሀይል እናዋጣለን ካሉት መካከል የወልቃይት ጠገዴ ሀይል አውጥቷል፣ እናውቃለን። የዋግ ህምራ ዞን አማራ ክልል ማለት ነው፣ ሀይል አዋጥተው ወደ ጎጃም ብርሸለቆ እና ወደ ጊሳ ወደሚባሉ ማሰልጠኛዎች ሲያስገቡ በደፈጣ ጥቃት ደምስሰናቸዋል። አብዛኞቹንም በሺዎች የሚቆጠሩትን ይዘን ከአድሶ ስልጠና ስተን ወደ ቤታቸው ሸኝተናል። ስለዚህ ከሰሜን ኢትዮጵያ ሲመጡ እውነተኛ ተዋጊ ምልምል ወታደሮች የሚሆኑበት፣ ከደቡብ ኢትዮጵያ ሲመጡ አገዳ ቆራጭ ጫካ መንጣሪ የሚሆኑበት ግንዛቤ እኛ ጋር የለም። ሌላው ምክንያታችን ከዚህ በፊት ከምስራቅ ኢትዮጵያ፣ ከምዕራብ ኢትዮጵያ፣ ከደቡብ ምዕራብ ኢትዮጵያ፣ ከደቡብ ኢትዮጵያ አዲስ አበባን ረግጠው ወደ ህዳሴው ግድብ የሚጓዙ ጎብኚዎች የሚሆኑ የጉልበት ሰራተኞች ከአዲስ አበባ በአምቦ በነቀምቴ አሶሳ አድርገው ነው ህዳሴው ግድብ የሚገቡት። በአማራ ክልል አቋርጠው የሚገቡበት ታሪክ አልነበረም። ነገር ግን ዛሬ ኳን ቢሆን አሁን ባለንበት ወቅት ከፍተኛ ውጊያ አማራ ክልል እንዳለ እየታወቀ ከደቡብ ኢትዮጵያ በአዲስ አበባ አማራ ክልል አድርገው ወደ ጉባኤ የሚሄዱበት ምክንያት የለም። እዚህ በብዙ ሲናሪዮ ስናየው አብይ አህመድ ባቀረበው ጥሪ መሰረት ከደቡብ ኢትዮጵያ ክልል ተመልምለው ብር ሸለቆ ወታደራዊ ካምፕ ውስጥ ለስልጠና የመጡ ናቸው ማለት ነው። እንደዛም ከሆነ እንግዲህ የብርሸለቆ ሰልጣኞች መሆናቸው ከተረጋገጠ ስልጠናቸውን እስኪጨርሱ ድረስ እንደ ማንኛውም ግለሰቦችና ወጣቶች ሲቪሎች እንደሆኑ ነው የሚቆጠረው። ከዛ አንጻር አሁን የነዚህ ወጣቶች እጣ ፈንታ ምንድን ነው? እሱ የሚሆነው በሚገባ ልብሳቸውን ቀይረን ተንከባክበና የሚገርም ትምህርት ሰተን ደቡብ ኢትዮጵያ ሆነው ስለ ፋኖና ስለ አማራ ህዝብ ያላቸው ግንዛቤና የሚነገራቸው የሚሰሙት የርቀት ታሪክ ተቀይሮ አማራ ማለት ምን አይነት መልካም ህዝብ እንደሆነ ተገንዝበው የፋኖ ትግል እውነተኛ የነጻነት ትግል እንደሆነ ገብቷቸው ትምህርት ተሰጠው። አሁን ለቀይ መስቀል ልናስረክባቸው በዝግጅት ላይ፣ ቀይ መስቀልም ወደኛ እየመጣ ነው። በቅርቡ ለቀይ መስቀል እናስረክባቸዋለን። እንግዲህ እርሶ ይሄንን ይላሉ፣ ግን ትናንትናና ዛሬ አነጋገርናቸው። ወላጆቻቸው የሚሉት እነዚህ የታገቱት ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱ እንደሆነ፣ እንዲሁም ደግሞ የግድያ ዛቻም እየደረሰባቸው እንደሆነ ወላጆች ሰምተናል ሲሉ ለአሜሪካ ድምጽ ተናግረዋል። ምን ይላሉ? አንድም ከነዚያ ከሁለት መቶ አርባዎቹ ውስጥ አንድም ሰው የአካል ድብደባ ደርሶበት ከሆነ አንድም ሰው ተገዶ ፋኖ እንዲሆን ጠመንጃ እንዲሸከም ተገዶ ከሆነ አንድም ሰው ያለምርጫውና ፍላጎቱ እኛ የፈለግነው ፕሮፓጋንዳ እንዲናገር ተገዶ ከሆነ የዓለም አቀፉ ማህበረሰብም ቮይስ ኦፍ አሜሪካም ሁማን ራይትስ ዎችም የኢትዮጵያ ሰብዓዊ መብት ኮሚሽንም አስፈላጊውን አጣሪ ኮሚቴ ልከው ማጣራት ይችላሉ። አላስገደርናቸውም። ጀስት ስለኛ ዓላማ ነው ያስረዳናቸው። ስለ ቆምንበት፣ ስለምንዋደቅለት ትግል ነው የነገር ናቸው። ማንም አላስገደደም። ማንም ዲሞክራሲያዊ መብታቸውንም ሰብአዊ መብታቸውን የሚነካ የለም። የደስታ ዜና አለኝ ብለዋል። መቼ ነው እነዚህ ሰዎች ለቀይ መስቀል ተላልፈው የሚሰጡት? ቀይ መስቀሎች ወደ እኛ እየመጡ ነው። ከቻልን በሰባ ሁለት ሰዓት ወይም በመቶ ሰዓት ውስጥ ለማስረከብኛ ዝግጁ ነን። እነሱ በደረሱበት ጊዜ ውስጥ ሁኔታውን አጥንተው ነው የሚገቡት። ቀይ መስቀሎች በመቶ ሰዓት ውስጥ ከመጡ እናስረክባቸዋለን። ነገር ግን በማናቸውም ጊዜ ከመጡ ዛሬም፣ አሁን ናቸው በምንወራበት ጊዜ ከደረሱ፣ መቼም ቢደርሱ እኛ እናስረክባለን። እስከዚያ ግን እንክብካቤያችን ይቀጥላል። አቶ ማርሻት ፀሐይ ወጣቶቹ የጠቅላይ ሚኒስትር አብይንጥ ጥሪ ተከትለው የተመለመሉ ናቸው ባሉት ላይ ከመንግስት ምላሽ ለማግኘት ወደ ኮሚኒኬሽን ጉዳይ ሚኒስትሩ አቶ ለገሰ ቱሉ ደውለን ምላሽ አላገኘንም። በተጨማሪም ቀይ መስቀል ጉዳዩን ያውቀው እንደሆነ ለማጣራት ጥረት እያደረግን ነው። ምላሽ እንዳገኘን ይዘን እንመለሳለን። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው። በጉዳዩ ላይ ምላሽና አስተያየት እንዲሰጡን ለደቡብ ኢትዮጵያ ክልል የሰራተኞችና ማህበራዊ ጉዳይ ቢሮ ኃላፊም በተደጋጋሚ ብንደውላቸውም ስልካቸውን አያነሱም። ይሁን እንጂ ኒኮቲካም ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማኅበር የካቲት 13 ቀን 2016 ዓ ም ድጋፍ ይደረግልኝ ስል ለክልሉም የሠራተኞችና ማኅበራዊ ጉዳይ ቢሮ በደብዳቤ ላቀረበው ጥያቄ ቢሮው የካቲት 13 ቀን 2016 ዓ ም ለቀጣሪ ኩባንያው በጻፈለት ደብዳቤም ሠራተኞቹ ከጋርዱላ ከአሌና ከአሪዞኖች እንዲመለመሉ ፈቃድ መስጠቱ ታውቋል። እነዚህን ደብዳቤዎቹን የተመለከቱና ዋቢ ያደረጉም የታጋጅ ሰራተኞች ቤተሰቦች የክልሉን መንግሥት ተጠያቂ አድርገዋል። ካለፈው ሳምንት አንስቶ ማብራሪያ እንዲሰጡን የጠየቅናቸው የደቡብ ኢትዮጵያ ክልል የሰራተኞችና ማኅበራዊ ጉዳዮች ቢሮ ኃላፊም ቀጠሮ ከመስጠት ውጭ ፈቃደኛ መሆን አልቻሉም። የጋርዳ ዞን አስተዳዳሪ አቶ ብርሃኑ ኩናሎ በበኩላቸው የሚመለከታቸው አካላት ጥረት ማድረጋቸውን ጠቅሰው ውጤት ግን አላመጣም ብሏል። እስከ ፌደራል ድረስ ያለው የፌደራል መንግስትም እና የአማራ መንግስትም በእርግጥ ከእኛ ጋር በቅንጅት እየሰሩ ላሉት እጅግ በጣም ከፍ ያለ ምስጋና አለን። ነገር ግን እስካሁን በሰራነው ስራ የእኛ ክትትል እና ለማስለቀቅ የሚደረገው ጥረት ከት ማምጣት አልቻለም። ታጋቾቹ በነፍስ ወከፍ እስከ ብር ሶስት መቶ ሺህ እንዲከፍሉ ትጠይቋል ያሉት አቶ ብርሃኑ ኩናሎም ሆኖም ለማስለቀቅ ጥረት መቀጠሉን አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉዳዩ ላይ ክትትል እያደረገ እንደሆነ ለማረጋገጥ ለኢሰመኮ ባህር ዳር ቅርንጫፍ ኃላፊ በተደጋጋሚ ስልክ ብንደውላቸው ስልካቸውን ባለማንሳታቸው ለምን ኮሚሽኑ ዝምታ አመረጠ? ለምለው የቤተሰቦቻቸው ጥያቄ ምላሽ አላገኘንም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስመራችን መደመር 1 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። የቅዳሜ ምሽት ዝግጅታችን እንደቀጠለ ነው። ተከታዩ መሰናዳችን ደግሞ ሴትነት፣ የቆዳ ቀለምና አካል ጉዳት ያልበቀራቸው የምክር ቤት አባል ሊዲያ አሰፋ ዳውሰን ተሞክሮን የሚመለከት ይሆናል። በዩናይትድ ስቴትስ ዋሽንግተን ግዛት ኪንግ ካውንቲ የፌዴራል ዌይ ከተማን ከጎርጎርሲያኑ 2014 አነስቶ በምክር ቤትነት አባልነት በማገልገል ላይ የሚገኙት ወይዘሮ ሊዲያ አሰፋ ዳውሰን ከሰሞኑ ሲያደርጉት የነበረውን የምረጡ እንቅስቃሴያቸውን በአሸናፊነት አጠናቀዋል። የሦስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ልጆቻቸው ራሳቸውን እስኪችሉ ጠብቀው ወደ አስተዳደር ሥራ ፊታቸውን ማዞራቸውን ይገልጻሉ። በዋናነትም ስደተኛው ማኅበረሰብ ውክልና እንዲኖረው በዩናይትድ ስቴትስ ውሳኔ ሰጭነት ላይ የይገባኛል ስሜት በማዳበር እንዲሳተፉ ይመክራሉ። ኤደን ገረመው ከወይዘሮ ሊዲያ አሰፋ ጋር ቆይታ አድርጋ ያሰናዳችው ዘገባ በመቀጠል ይቀርባል። ዋሽንግተን ግዛት የፌዴራል ዌይ ሲያተል ከተማ የምክር ቤት አባል በመሆን ላለፈው አስር ዓመት በማገልገል ላይ የቆዩት ወይዘሮ ሊዲያ አሰፋ ዳውስን ለቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡ እንቅስቀሳ በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና ምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ። መጀመሪያ ስራ መስራት ስጀምር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ሜኔጀር ሆኜ እዛ እየሰራሁ ሳለው ድረክት የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም በከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው። አመራሩን የሚያደርጉት ሁሉ እነሱ ናቸው እና በጣም ይገርማኝ ነበር። እንደዚ አይነት ቦታ እንዳለም ወይም እንደዚ አይነት ስራ እንዳለ አላውቅም ነበር እና ሳያቸው፣ ስሰማቸው አንዳንድ ጊዜ ደግሞ እኔ የማልስማማበት እኔ በሆን አላደርገውን ነገር እና ወይ ደግሞ እኔ በሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች፣ ወንዶች፣ ሽማግሌዎች ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግረንት እንዳለን አያውቁ ነበር አይገባቸውምም፣ ያንን የማያስቡም ንግግራቸው ውስጥ የነበሩ እና እድል ባገኝ ይሄን አደርጋለውን ነበረ፣ ግን በዛ ወቅት ልጆችም ነበሩ፣ ህፃናት ልጆች አድገው ሲጨርሱ እና ከነሱ ያንን ሪስፖንስቢሊቲ ሲያልቅብኝ ይህንን ነገር ማድረግ እፈልጋለው ብዬ እንግዲህ የጀመርኩት ጉዞ ነው። በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ። ሁልጊዜ ሰርቪስ ላይ መሆን እፈልጋለሁ። ማለት ማገልገል በተቻለ ይመጣል። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያን ኮሚኒቲ በጣም አገለግላሉ እና ይሄ መጣውም እና ለልጆቼ ምሳሌ ና ንፈልጋለ ሰባት ነን ከሜሩ ጋር ስምንት ነን ማለት ነው እና ያው እኛ ባልነው ነው ሁሉ ነገር የሚጸድቀው አይደለም። ሜሩ ለእኛ ያቀርባል ከዛ ላኛ ተስማምተንበት እናደርጋለን። አስር ዓመት ነው አሁን እንደ ዩሮፒያን አቆጣጠር። የምኖርበት ከተማ ደግሞ ከመቶ ሺህ በላይ ነው ሬዚደንስ፣ ነዋሪዎች ያሉን ምን ያስፈልገናል? ምንድን ነው በጣም ለእኛ ኮሚኒቲ ችግር የሆነውና ሆኖ የምናየው አንደኛ ሆምለስነስ እሱና፣ ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶቻችን መካከል መንታል ሀልት መንታል እና ና ድረግ ዩስ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምሮ በጣም በጣም በጣም ትልቅ ችግር ላይ ያለ እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴት እና የልጆች እናት ነገሮች ሲያበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ። አመለካከታችን የተለየ ነው። በጣም እናካብደዋለን ያንን ፖዚሽን እና አሁን እኔን አግኝተው እንዴ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው ሙከ ማንም ሊያደርገው የሚችለው ነገር ነው፣ እና እንካሬጅ ማድረግ ፈልጋለሁ። ግን አሁን ወደ ስድስት እንሆናለን፣ በምርጫ ላይ ያለ ነው በፖዚሽን እና ኒገን ያስተሰብ እና ደ ሎንግስ ሰርቪንግ እኔ ነኝ፣ እና ያ ሊሆን የቻለው ብዬ የማምነው ምንድን ነው ቅድም እንዳልኩሽ በአራያነት አንድ ሰው ሲያደርገው ሌላውን ሰው ለካሄ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም እንከርጅ አደርገው ምንድን ነው ኮሚኒቲያችን እዚህ እስከኖርን ድረስ መሳተፍ ያለብን ይመስለኛል። በተቻለው መስመር፣ በተቻለው አንጻር፣ በተቻለው ሁኔታ እና ያለን እስካደረግን አንደኛ ድምፃችንም ይሰማል ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቀዋለን። ብዙ ጊዜ የኛ ህዝብ ችግሩ ምንድነው? ሌት ተቀን ይሰራል፣ ትምህርት ይማራል፣ ገንዘብ ለሰው ይልካል። ስለዚህ ልጅ ያሳድጋል፣ ያንን ስታጠራቅም ጊዜም አይኖርሽም እና እሱም በጣም እረዳዋለሁ። የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር ውይይትና ሰጥቶ መቀበል ላይ የተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በምረጡ እንቅስቃሴ ወቅት በገንዘብ፣ በእውቀት፣ በጊዜና በሞራል ድጋፍ የሚያደርጉ ባለሙያዎችን፣ በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከ26 ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ ያስታውሱታል። አንድ ሰው ፖዚሽኑን ለቀቀ አክቹዋሊም የሄር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታ እና ምርጫ ባልሆነ ጊዜ ሲሆን ትተኪያለሽ ማለት ነው። ከሌሎች ጋር ተወዳድር። ከአንድ ከሀያ ሶስት ሰዎች ጋር ተወዳድርን የቀረብኩት እና ያንን ውድድር አሸነፈ ነው እና የዛን ጊዜም የኔ ንግግር ምን ነበረ እንዳልሽው፣ የሶስት ጥቁሮች እናት ነኝ። ጥቁርነት ደግሞ በጣም ከባድ እየሆነ የነበረበት በግልጽ ያየንበት ጊዜም ነበር ያ ሁኔታ እና የሶስት ጥቁሮች እናት ምንጊዜም ስለነሱ ማስብና መፈራ ሰው እንደሆን። ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆች ጊዜ ፎከስ ማድረገው መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉም ሰው ነው ማለቴም አይደለም። ሃይስኩል ጨርሼሽ ኮሌጅ አለበለዚያ ብዙ ኦፖርቹኒቲ እንደሌለች ነበር የሚቀርበው እና ያ ነገር መቀየር እንዳለበት ፈልግ ነበር። አላማ ይሱ ነበር። ሶስተኛው ደግሞ እንዳሹ ሬፕሬዘንቴሽን የለም። እዛማ የነበሩ በሙሉ ነጮች ናቸው። ሴቶች ነበሩ ሴቶችም ነበሩ ግን ጥቁር ሰው አልነበርም፣ ወይም ምንም አይነት ኢሚግራንት የሆነ ግን እኔ የምኖሩበት ኮሚኒቲ በጣም ከመቶ አንድ በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሬፕሬዘንቴሽን የለ በዛ ቀርቤ ነው እንትን ያሸነፍኩት። ከዛ በኋላ ግን ሶስት ምርጫ ላይ ቀርብ ያለው አንድ ጊዜ ካለምንም ተቀናቃኝ ማለት ነው እና ስለዚህ ይመስለኛል ወይ እንግዲህ፣ ሰው ስራዬን ተቀብሎታል ማለት ነው፣ አመራሬን ተቀብሎታል ማለት ነው የሚወዳደርሽ ሰው ከሌለ ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው ሃምሳ ሶስት ለአርባ ሰባት በሆነ ድምፅ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላከተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከንን ግን አይሹትም። ኮንግረስ እና ሰነት ምን ይሆናል? ከኮሚኒቲሽ እየራቅሽ ትሄጃለሽ። እየራቅሽ ስትሄጂ ማገልገል የምትፈልጊውን ሰው እንደምትፈልጊው አታገለጊም፣ እንደምትፈልጊው አታገኛቸውም። እኔ ዲሲ መጥቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብዬ አምናለሁ። ስለዚህ ከካውንቲ በላይ ለማለፍ አዲስ ፖይንት ሀሳቢ ለኝ ለወደፊት ሀሳቤን ከቀየርኩ ይቻላል፣ ግን አሁን ባለውበት እምነቴን አስተሳሰቤ ይሄ ነው። ወይዘሮ ሊዲያ አለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል። አይ ቲንክ ይሄ ደግሞ የሴቶች ሴሌብሬሽን ወር ስለሆነ እኔ ይህን የሚያዳምጡ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደሚችሉ፣ ሴቶች ባይኖሩ ማንም እዚህ ዓለም ላይ አይኖርም ነበር። ስለዚህ መሰረታዊ እንትኑ ያለው እኛ ሆነ ሴቶች ነን፣ ሁሉን ነገር የምናደርግ በየተሰማሩበት ደግሞ ሴቶች በጣም ብዙች ናቸው። ያደርጉታል፣ ያካሄዱታል አይደለ? ስለዚህ እኔ በዓለም ላይ የትም ይህን የምታዳምጡ እህቶቼ ማድረግ የምትፈልጉትን ፕሊስ አድርጉ። በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራ። እኔ ብዙ ጊዜ ሰው እንደዚያ ያስባሉ ብዬ አምናለሁ። እና የሚደረግ ነው፣ የሚቻል ነው። ኦፍኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ መቅለልም አልፈልግም ሁኔታውን ግን ማድረግ እንችላለን። እኛ ደግሞ በቀረብንበትና በተሰማራንበት መስመሮች በሙሉ ጥሩ ስራ እያካሄዱ ነው። ሴቶች በዋሽንግተን ግዛት የፌዴራል ወይ ሲያተል ከተማ የምክር ቤት አባል ወይዘሮ ሊዲያ አሰፋ ዳውስን ከምክር ቤት አባልነታቸው በተጨማሪም በኪንግ ካውኒ የቤቶች አስተዳደር በማህበራዊ አገልግሎት ስራቸውን የቀጠሉ ሲሆን በተጨማሪም በከተማው የኢትዮጵያ ማህበረሰብ ውስጥም ንቁ ተሳታፊ መሆናቸውን ገልጸዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ እያዳመጣችሁ ያላችሁት በ19 እና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ ላይ እንዲሁም በትዊተር ወይም በአሁኑ አጠራራ ኤክስ ሀሽታግ ቪኦኤ አማሪክ ላይ የምንገኛለን። ተከተሉን፣ አስተያየታችሁን አጋሩን። አሁን የመጀመሪያውን አጋማሽ ያጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። ጤና ስጥልኝ፣ እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የሚቆየው እንግዳወል ነኝ። لو سالتش باندكا بكرهو <applause> Jachir, the the the we de mata, the be shikshukta. Chibunames When I do this fancy, I take it a bit. It's gonna change the When to to little us be a hand again, Lucy Behadic. That's given Papkin. again, Lucy Behadic, I'm a big be let the gun up a rachel. Not she and say a good I've bought Açılmaz bu şüphta Simple hvis I bærer det igen Nu i skibe han de kan Lidt løb i sig Lusser i Judge you, the Tegana Rachel, the Nazi Sayaku, a party between the Sayaku, the Kibay were the Mata, the Trash in Abesha. You pay a kotunim, the Spotunim, Serikish, the Dene Tunim, you pay ጌታቸው ካሳ ነበር፣ ልውሰድሽ በያንድ ቀን። የሙዚቃ ቃና ይቀጥላል። ኢንደሙድ ይሰኛል ከ1930 ዎቹ ጀምሮ በርካቶች ተጫውተውታል። ኤድጋር ሄይስ እና ኦርኬስትራው በሌላ ቀደም ብሎ በተሠራ ዘፈን ላይ ተመስርተው በ1939 ለመጀመሪያ ጊዜ በሸክላስ ቀርጸውታል። ጃን ዊሊያምስ ኤንድ ቦስተን ፓፕስ የተሰኘው ቡድንም ግሩም አድርጎ ተጫወተውታል። ከድንቅ የሙዚቃ ሥራዎች ተርታ ይጠቀሳል። የሚጋብዛችው ግለን ሚለር እና ባንዱ የተጫወቱትን ነው። ጥሩ ስሜት ውስጥ የሚከትል ሙዚቃ ነው ለእኔ ለእናንተስ? ግለን ሚለር እና ባአንዱ ናቸው። ገና በአርባ ዓመቱ የተቀጨው ግለን ሚለር የማይሞቱ ስራዎችን ትተውልን አልፈዋል። ቃና በመቀጠል ሸጋም ሸግዬ ሮፍናን ነው ከጥቂት ሳምንታት በፊት ከለቀቃቸው ሥራዎች ውስጥ አንዱ ነው።

ሸግዬ በሮፍናን ቻነል ላይ ብቻ ከአንድ ሚሊዮን በላይ ተመልካቾችን አግኝቷል። ቪዲዮውም ግሩም ሆኖ ቀርበዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የምተላለፍላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ የማመሸው እንግዶልነኝ ነኝ። ኖ ጀነረተሪያ ስለ ፈረንሳይኛው እርግጠኛ አይደለሁም። ምንም ጸጸት አይሰማኝም ስላለፈው ግድ የለኝም እያለች ነው። ኤሪት ፒያፍ ትባላለች። በፈረንሳይም ሆነ በሌሎች የፈረንሳይኛ ተናጋሪ ሀገራት ተወዳጅ ሙዚቀኛ ነች። Fayez, balayer, oublié, je me fous du passé avec mes souvenirs, j'ai allumé le feu, mes chagrins, mes plaisirs, je n'ai plus besoin de balayer les amours. Avec leur trémolo, balayé pour toujours, je repars. በፈረንሳይ ቁጥር አንድ አቀንቃኝ ተደርጋ የምትቆጠረው ኤዲት ፒያፍ ነበረች ሥራዎቿ በፍቅር በሞት ወዳጅን ስለመነጠቅና ሐዘን ላይ ያተኮሩ ነበሩ ካለፈች ስልሳ ዓመታትም በኋላ ዜማዎቿ በመላው ዓለም መደመጥ ቀጥለዋል ብሉቤሪ ሂል ቀደም ብለን ያነሳ ነውን ግለር ሚለርን እና ሉዊስ አልምስትሮንግን ጨምሮ በርካቶች አቀንቅነውታል። የምጋብዛችሁ ፋትስ ዶሚኖ ያዜመውን ነው። Thank you. ፋትስ ዶሚኖ ነበር። ብሉቤሪ ሂልስ በተባለና በምናብ በተሳለ ከፍ ያለ ቦታ ላይ ፍቅርን አገኘሁ እያለ ነበር። የኔ አካል ተሾመ ማስገድ ነው። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ እንያዝ። ሰላም። The <CKSų> cataract, حس‌می‌ندازی زنگ دیرالام،

የተከበራችሁ አድማጮቻችን ለምስሉ ያሰናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን የቆየችው ብርሃን አይሉናት፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት አስማማየ ነው ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። መልካም ጊዜ ይሆንላችሁ።